በአማራና በትግራይ ክልሎች ፖለቲከኞች መካከል የሚታዩ አለመግባባቶች ላይ የሚመክር የሽምግልና መድረክ ዛሬ አዲስ አበባ ላይ ተካሂዷል። ሙክታር ጀማል ተጨማሪ አለው። መድረኩን የኢትዮጵያ የሀገር ሽማግሌዎች መማክርት ጉባኤ፣ የሰላም ሚኒስቴርና ጀስቲስ ፎር ኦል የሚባለው ግብረሰናይ ድርጅት ናቸው በጋራ ያዘጋጁት። በአማራና ትግራይ ክልል መካከል የሚታዩት ውጥረቶች ከፖለቲከኞች ጉዳይ ወደ ማኅበረሰቡ ሳይሸጋገር በእንጭጩ መቀጨት እንደሚኖርበት ነው መድረኩ ላይ የተነሳው። ህብረ ብሔራዊ አንድነታችንን ለማጠናከር ውስጣዊ ችግሮቻችንን በምክክር እንፍታ በሚል ርዕስ የተዘጋጀው መድረክ ለሀገር ሰላም ሁሉም የበኩሉን አስተዋጽኦ እንዲያደርግም ነው ጥሪ የቀረበበት። የመድረኩ የክብር እንግዳ ሆነው የተጋበዙት የሰላም ሚኒስትር ዴኤታዋ ወይዘሮ አልማዝ መኮንን ፖለቲከኞቹ ፖለቲካቸውን፣ ሽማግሌዎችም ሽምግልናቸውን በአግባብ ከሰሩ ሰላም መስፈን ይችላል ነው ያሉት። የሀገር ሽማግሌዎቻችን ቀደም ሲልም 2011 ላይ የጀመራችሁትን የሁለቱም ክልሎች መሪዎች ለማገናኘትና ሰላም ሰላም ለማለት ብቻ ሳይሆን የውስጥ ጉዳያቸውን በሰላማዊ መንገድ እንዲፈቱ ጥረት ያደረጋቸው መሆኑ ይታወቃል። አሁንም በተለየ ሁኔታ ተጠናክራችሁ የሁለቱም ክልሎች ችግር በውስጣችን ያለው ችግር የኛ ችግር ነውና ማንም ሳይገባበት በራሳችን እንፍታን ብላችሁ ተገናኝታችሁ ለመፍታት ስትሞክሩ ሁሉም ነገር ይፈታል የሚል እምነት አለኝ። ፖለቲከኛውንም አደብ ግዛ ማለት ያስፈልጋል። አክቲቪስቱንም፣ እንዲሁም ልጆቻችሁንም ጭምር በመምከርና መንገድ በማስያዝ አቅማችሁን ማሳየት ይገባችኋል በዚህ መድረክ ላይ የሁሉም ክልሎች የሀገር ሽማግሌዎች የተወከሉበት ሲሆን ችግሩን መርምረው ጉዳዩ በሰላም የሚፈታበትን መንገድ እንደሚያመላክቱ ነው የተነገረው። በመድረኩ ላይ አግኝቶ የአሜሪካ ድምፅ ያነጋገራቸው የአማራ ክልልና የትግራይ ክልል ሽማግሌዎችም ከመድረኩ ተስፋ እንዳላቸው ነው የሚገልጹት። አለሙ ጥሩ ነህ፣ የባህር ዳር ከተማና አካባቢ የሀገር ሽማግሌዎች ማህበር። እስካሁን ባለው የሌሎች ክልሎች ሽማግሌዎችም በሚሰጡት አስተያየት፣ እኔም በማየው ችግሮቹ በሽምግልና የሚፈቱት ሌሎችንም በመምከር የሚመለከታቸውን የተለያዩ አካላትን በመምከርና የሽምግልና የራስንም ስራ በመስራት ነው ሊፈቱ የሚችሉት የሚል ነው። ከቤቱ ማየ ትግራይ ክልል እና የመጣው ያው ስሜ የመላከት የሀገር ሽማግሌ በደንብ ከሰራ የማያስተካከል ነገር የለም። መንደሮ ሀገሩም ይመራኮ እንግዲህ ቤተ መንግስት አይደለም የሀገር የሚመራው የሚያስተዳድረው የሚመክረው ነው የሚባለው። ይህንን ሰላም ለማውረድ ትልቁ አስተዋጽኦ ያለው ማህበረሰቡ ጋ ነው ይላሉ የጀስቲስ ፎር ኦል ግብረሰናይ ድርጅት ፕሬዚደንት ፓስተር ዳንኤል ገብረስላሴ። ፓስተር ዳንኤል እንደሚያነሱት ይህ ጥምረት በሁለቱ ክልሎች መካከል የሚታዩ አለመግባባቶችን መርምሮ አቅጣጫ የሚያስቀምጥና የማረጋጋት ስራ የሚሰራ መሆኑን አንስተው የሁሉም እገዛ እንዳይለያቸውም ጥሪ አቅርበዋል። አሁን ግን ፎከሳችን የመጀመሪያ ያንን ችግር የመፍታ ነው። ስለዚህ እንግዲህ ችግሩ ምንድን ነው ብለውም ራሳቸው ይመክሩበታል። ከዛ ደግሞ እንዴት ነው ከዚህ ችግር የምንወጣበትንም ራሳቸው ጥቆማ ይሰጣሉ ማለት ነው። ከዛ በመነሳት እንግዲህ ለመፍትሄዎቹ ደግሞ በጋራ እንሰራለን። የአሁኑ ምክክር መድረክ እንግዲህ ዋናው እስከ ድረስ ሄደው ህዝብን የማረጋጋት ስራ ይሰራሉ። እስከ ወረዳ፣ እስከ ቀበሌ ድረስ ሽማግሌዎች ሽማግሌዎች። ይህ በጥምረት የተዘጋጀው የውይይት መድረክ ዛሬ የመጀመሪያው መሆኑ የተነገረ ሲሆን የሁለቱን ክልል አመራሮች አብሮ ተቀራርቦ የተሻለ ውይይት እንዲያደርጉ ለማስቻልም በር ይከፍታል ተብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።